كم لا لا በየአመቱ በሜልበርን የሚከበረው የኢትዮጵያን የእግር ኳስ ውድድር ዲሴምበር 24 ቀን 2025 ረቡዕ ዕለት በድምቀት የተጀመረ ሲሆን ሐሙስና ዛሬ አርብ ቀጥሎ ይውላል። ለ29ኛ ጊዜ በዚህ ዓመት በሚከበረው ክብረ በዓል ላይ አመት ጠብቀው በጉጉት ለሚጠብቁት ኢትዮጵያውያን የበጋውን ሞቃታማ የሜልበርንን አየር፣ የክሪስማስና የአዲስ ዓመት ረጅሙን የረፍት ጊዜ በአንድ እግር ኳስ ሜዳ ተሰባስበው አመት ሙሉ ተራርቀው የነበሩ የሚገናኙበት ሳቅ፣ ጨዋታ የሚደራበት የተለያዩ ንግድ ድርጅቶች ኢትዮጵያ የሆኑ አልባሳቶችን ይዘው ጌጣጌጦች፣ ሽሮና በርበሬ፣ ባህላዊ ምግቦች፣ ቡና ተሰባስበው የሚጠጡበት በኢትዮጵያውያን ወጣቶች የእግር ኳስ ውድድር ፉክክር ሜዳው የሚደምቅበት በናፍቆት የሚጠብቁት ዝግጅት ነው። ከዲጄ በሚንቆረቁረው ኢትዮጵያዊ ሙዚቃዎች ሀገርን ለናፈቀ ልቡ ስለሀገሩ ለሚጨነቅ ኢትዮጵያዊ ከማንነቱ ጋር የሚያስተሳስረው አንድ አድርጎ የሚያቀራርበው ዝግጅት ነው። በዚህ ዓመት ስምንት ቡድኖች ለውድድር የቀረቡ ሲሆን በየአመቱ ፉክክሩ ላይ ድምቀት የሆነው የብሪዝበኑ ቡድን ሲገኝ የሲድኒው ቡድን ሳይገኝ ቀርቷል። በመጀመሪያው ቀን ጨዋታ ጎንደር ፋልከንስ እንግዳው ቡድን ኢትዮ ብሪዝበንን አራት ለአንድ የረታ ሲሆን የጨዋታው ኮከብም የጎንደር ፋልከንስ ቡድኑ አህመድ አክራም በመሆን ቡድኑ ለዋንጫ ያለውን ተስፋ ከፍ አድርጎታል። ጎደሊያስ እና በሕይወት በሌለው በሳሊ ታምራት ስም የቀረበው ታምራት ቡድን 0 ለ0 የተለያዩ ሲሆን ወደ ግብ ለመቅረብ አስቸጋሪ በሁለቱም ቡድኖች መካከል የነበረ እኩል ፉክክር የታየበት ጨዋታ ሆኖ ተጠናቋል። ፊቲቱ መራ ግዕዝን 3 ለ0 በረታበት የመጀመሪያው ቀን ጨዋታ ያለፈው ዓመት ጠንካራ ብቃቱን ይዞ በዚህ ዓመት መቅረቡን ለተመልካች አሳይቷል። በምድብ ለ የተመደበው የነቃቸው ተሰማ ከፍታን 6 ለ1 ያሸነፈ ሲሆን ድንቅ አጥቂው ጆኖል የጨዋታው ምርጥና ኮከብ አድርጎ አስመርጧል። በሁለተኛው ቀን ሐሙስ ማታ ድንቅ ጨዋታና ሰፊ ማጥቃት ላይ የተመሰረተ ኳስ የሚጫወቱ ሴቲቱመራዎች ጎንደር ፋልከንስን ስምንት ለአንድ በሆነ ሰፊ ውጤት ድል ነስተው አቢ ፍቅሩ ከሴቲቱመራ የጨዋታው ኮከብ ሆኖ አስመርጠዋል። ግዝና ቴዮ ብሪስበን አንድ ላይ አንዳቸው የወጡ ሲሆን ፋኑኤል አጽበሃ ከግዝ የጨዋታው ድምቀት ሆነዋል። ጎደሊያስ ከፍታን ሁለት ለዜሮ ሲረታ ይድነቃቸው ታምራትን ሶስት ለሁለት በማሸነፍ ለዋንጫ ያለውን ጉዞ ቀጥሏል። ዛሬ ኢትዮ ብሪዝበን ከሲቲ ቱመራ፣ ጎንደር ፋልከን ከግዕዝ፣ ታምራት ከከፍታ፣ ይነቃቸው ከጎደላያስ ይጫወታሉ። ብዙዎች ዋንጫውን ለይነቃቸውና ለሲቲ ቱመራ ትልቅ ግምት የሰጡ ሲሆን ዛሬና ነገ በሚደረጉት ጨዋታዎች ድልከት ቀናው ጎደላያስ ቀላል ግምት እንደማይሰጠው የሚገልጹም አሉ። በቪክቶሪያ ኢትዮጵያ ማህበረሰብ ማህበር ፕሬዚዳንት ዶክተር ተስፋዬ ግዛው መክፈቻው በድምቀት መጀመሩን አብስረው በቀጣዮቹ ቀኖች በርካታ ኢትዮጵያውያን በዝግጅቱ ላይ እንደሚታደሙ ነግረውናል። የዛሬው ፕሮግራም ብዙ የእግር ኳስ ላይ ያተኮረ ነው። ስምንት ቡድኖች ነበሩ። አሁን ሶስተኛው ጨዋታ እየተደረገ ነው። በቅርቡ አራተኛው ጨዋታ እንጀምራለን። ካለፉት ዓመታት የተለየ የሚያደርገው ብዙ ወጣት ተጫዋቾች ኢትዮጵያውያን ቲሞች ናቸው። ሁሉም ሀንድርድ ፐርሰንት ኢትዮጵያውያን ቲሞች ናቸው። የህዝባችን ቁጥር ከተለመደ የሚሄደው የተለየ አይደለም። ግን ብዙ የተለየ ቁጥር ይመጣል ጠብቀን ነበር። ግን በሚመጡት ቀናቶች ክሪስማስ፣ ከዛ በኋላ ቦክሲንግ ደ የኢትዮጵያ ደ ቅዳሜም ስለሚሆን ብዙ የኢትዮጵያያን ወንድሞቻችን፣ ወገኖቻችን ይመጡና በዓሉን ያደምቁታል ብለን ተስፋ እናደርጋለን። እዚህ እንደምታየው የቡና ማሽን አሉ፣ የተለያየ አልባሳት የሚሸጡ ወገኖቻችን አሉ። ቡናም እየተፈላ ነው። ምግብን መጠጥም አለ። ልጆቹም እየተጫወቱ ነው። መንፈሱ በአጠቃላይ ይሄ ሁልጊዜ የምንመኘው እንዲኖር፣ በየሳምንቱ እንዲኖር የምንመኘው ኢትዮጵያነት የሚያንጸባርቅ በዓል ነው የነበረው። እዚህ ጨዋታ ላይ ደግሞ በአርቲስት ታምራት ስም የተመዘገበ ቡድን አለ። የእሱን በማስታወስ ለአንድ ደቂቃ የሕሊና ጸሎት ተደርጓል። ለወደፊቱ እንደዚህ አይነት ትልልቅ የሰሩ ሰዎችን ይህን አጋጣሚ እየተጠቀምን የምናመሰግንበትና እንደማንረሳቸው ለሚመጡት ደግሞ አሻራቸውን ጥለው እንዲያልፉ የምናበረታታ ፕሮግራም ይሆናለን፣ ተስፋ እናደርጋለን። ትልቁ ፕሮግራም ያው የምንጠብቀው የኢትዮጵያ ዴይ ላይ ነው። የሚመጡ አርቲስቶች አሉ። በዛ ቀን ፓክ እንዳልካቸው ይመጣል። እሱ በዓሉን ያደምቅልናል። ብዙ ዲጂዎቹንም በዚህ ዓመት አዘጋጅተናል። ጨዋታው ጠንካራ ጨዋታ ይሆናል ብዬ ነው በዚህ አመት የምጠብቀው እና ኳስ የሚወዱ ሰዎች ቢመጡ ደግሞ ልጆቻቸውንም ይዘው ከቤት ቢወጡ። አሁን አየሩ ከተለመደው በጣም ሞቅ ያለ ነበር የሚሆነው፣ ዛሬ እንደምታየው ጃኬት ሁሉ ለብሰናልና አየሩ ቀዝቃዛ ስለሆነ ልጆቹን ከቤት ይዟቸው እንዲወጡና ጓደኛ እንዲያበጁ እንዲገናኙ የማድረግ አጋጣሚ ኦፖርቹኒቲ ለልጆቻቸው እንድንፈጥሩላቸ መተን ብንገናኝ ከፐርዝም የተዘጋጀ ቡድን ነበር፣ ግን አንፎርቹነትሊ መምጣት አልቻሉም። ግን በዚህ አመት የብሪዝባን ነው ስምንት ቡድኖች ብቻ ነው ያደረግ ነው። ኢንቴንሽናሊ ነው እሱን ያደረግ ነው። ለምን የምንጫወትበት አንድ ሜዳ ብቻ ነው አስራ ሁለት ቡድን ብታደረገው ስድስት ጨዋታ ማድረግ አለ። ስምንት ቡድን ከሆነ ግን አራት ጨዋታ ነው የሚሆነ ያንን ቁጥሩን ለመቀነስና ለዳኛ ደግሞ በጣም ብዙ ብር ነው የምንከፍለው። እያንዳንዱን ዳኛ ፕሮፌሽናል በሆኑ የመስመር ዳኛው የመሀል ዳኛውንም ከፍለን ስለምናጫውተው ያንን ወጪን ለመቀነስ ነው ያደረግ ነው። በ29ኛው የቪክቶሪያ እግር ኳስ ውድድር ላይ ከጀርመን በርሊን ቤተሰቦቹ ጋር ለረፍት መጥቶ በመክፈቻው ዝግጅት ላይ ታድሞ ያገኘ ነው። በዝግጅቱ ድምቀት ሕብረትና አንድነት እንደተደነቀ ነግሮናል። ከበርሊን ነው የመጣሁት። ሜልበርንን ከ30 ዓመት በፊት አውቀዋለሁ። እኔ በመጀመሪያ ደስታዬን ለመግለጽ የምንፈልገው የኮሚኒቲው በእንደዚህ አይነት ኢትዮጵያን በአንድ ልብ አንድ መንፈስ ሆኖ እንደዚ ፕሮግራሞችን ለማዘጋጀት ማብቃት በራሱ በራሱ ትልቅ ነገር ነው። በስታችኋል ከ30 ዓመት በፊት ያለውን ስመለከት ትልቅ ለውጥ ነው ያለው። በተለያዩ ቦታዎችም አሁን ከመጣውም ሄጃ አለው በቤተ ክርስቲያኑም በእንደዚህም። ስለዚህ እንግዲህ ይሄኔ ለእኔ ይሄ ነው ይሄ ነው ኢትዮጵያዊነት፣ ይሄ ነው ኢትዮጵያዊነትም የሚቀጥለው ለእኔ አንደርስታንዲንግ። ምክንያቱም እንደዚህ ው ብዙ አዲስ ትውልዶችን ትናንሽ ልጆችን ማያለው። በዚህ ምክንያት እንደዚህ አይነት ቦታዎች በራሱ መገኘት የመታደሌ ነው። እውነት ለመናገር እንደዚህ አይነት ነገሮች ደግሞ በቀላሉ አይደለም የሚሳኩት። የጥቂት ሰዎች ድካም በስተጀርባ እንዳለ አምናለሁ። ሰው በጣም ፍሬንድሊ ነው። ከቡና ማፍላቱ ሴረሞኒ ጀምሮ እዚያውን ቢራም የምንለዋወጣቸው ልጆች ሁ ዛሬ ነው የተዋወቅኳቸው ናቸው። ሜልበርን የታደለ ከተማ ነው። ቀደም ሲል ቪክቶሪያ ጥቂት ሰዎች የነበሩበት ና አሁን ደግሞ እየበዛችሁ ነው። ዛሬ የመጀመሪያው ቀን ስለሆነ ከዚህም የበለጠ አልጠበቅኩም። አንደኛ በስራ ቀን ነው። ነገ ዴይ ኦፍ ነው። ነገን መጥቼ ለማየት እፈልጋለሁ እና የበለጠ የሰው ብዛት የሰው ተሳትፎን እጠብቃለሁ። አየሩ መልካም ነው። በተለይ ለስፖርተኞቹ የሚሮጡበት ነው። ከፍተኛ ሙቀት የለም። እንግዲህ አንጻራዊ ነው ያልኩበት ምክንያት እንደምታውቀው በዚያ እንደዚይን ተመሳሳይ ፕሮግራሞች ኤስፍኔ እና አውሮፓን ፉትቦል ተመሳሳይ ፕሮግራሞች አሉት፣ የጠነከኑ ነው። እዛም የአውሮፓውንም ተከታትላችሁታል እንደምታውቁት ነው። የብዙ የሰው ብዛት የብዙ አዲስ ትውልዶች የሚሳተፉበት ኢትዮጵያኖችን ለኢትዮጵያ ገጽታ የተለያዩ እንትኖች መለዋወጫ ነገሮች ትራዲሽናል እቃዎች እነዚህ ነገሮች አሉ። አትሊስት ያንን እናንተን በሚመጥን ሁኔታ በዛ ያለ የሰው ብዛት እና አንድነት የመሳሰሉትን ነገሮች እንደማይ ና በዛ ውስጥም ደግሞ ደስታን ሰንቄ እንደሚሄድ እተማመናለን። በስፖርት ፌስቲቫሉ ላይ ባህላዊ ኢትዮጵያ አልባሳትን ለሽያጭ ይዘው ቀርበው ያገኝናቸው ወይዘሮ አስማረች መኳንንት ዝግጅቱ በየአመቱ በናፍቆት የሚጠበቅ እንደሆነ ገልጸውልናል። አስማረች መኳንንት እባላለሁ። በጣም ደስ ይላል። እዚህም በመምጣቴ ደስ ብሎኛል። ያው የኢትዮጵያዊነትን አልባሳት ነው የምሸጠው። ለጊዜው ከቤት የሆኘ ነው የምሸጠው ለኢትዮጵያ በሚያቆኝ በሚያውቁኝ በቤተ ክርስቲያንም በምናምን እሸጣለሁ። እዚህ በመምጣቴ ደስ ብሎኛል። ኢትዮጵያዊነት ታያለህ፣ መስተንግዶው፣ ህዝቡ ህዝቡን ታያለህ። ማታውቀውን ሰው የተለያየውን ሰው ታያለህ። በጣም ደስ ብሎኛል። አመሰግናለሁ። ውድድሩን በአስተባባሪነት በማገዝ ትልቅ አስተዋጽኦ ሲያደርግ ዝግጅቱ ላይ ያገኘ ነው ወጣት ክንፈ ካሳይ ሰ ሰ ሰ ሰ In succeeding in football to process, but also get the community together and just see one to another to engage with everyone and learn each other's cultures, but also understand that I have diverse cities. This tournament's been running, I think, since 2014. That's when I moved to Melbourne, so that's why I've new. My passion is always to engage with kids, to help them get connected to the communities, to be. ይህ ውድድርን የምናዘጋጅበት ምክንያት ማህበረሰቡን አንድ ለማድረግ ነው። ወጣቶች በእግር ኳስ እንዲያድጉ ስኬታማ እንዲሆኑና በሂደቱም ማህበረሰቡ እርስ በርስ እንዲገናኝ እንፈልጋለን። ሰዎች እርስ በርሳቸው እንዲተዋወቁ እንዲገናኙና ባህላቸውን እንዲማሩ እንዲሁም የልዩነትን ዋጋ እንዲገነዘቡ ነው። ይህ ውድድርን ከዚህ ሜልበርን ከመጣሁበት ጊዜ ጀምሮ አውቀዋለሁ። ፍላጎቴ ሁልጊዜ ከህጻናት ጋር መስራት ነው። እነሱ ከማህበረሰቡ ጋር እንዲገናኙ፣ አንድ እንዲሆኑ፣ በአንድነት እንዲኖሩና እርስ በርሳቸው እንዲረዳዱ ነው። እግር ኳስ ለዚህ ማህበረሰብ ልጆችን ለማሳተፍ በጣም ጥሩ መንገድ መሆኑን እመኛለሁ። ልጆች የጨዋታውን ፍቅር እንዲያዩ፣ በተለይ የተለያዩ ባህሎች ያሉ ልጆች እንዲሳተፉ እንፈልጋለን። እንዲሁም እርስ በርሳቸው ባህላቸውን እንዲገነዘቡም እንፈልጋለን። ሁሉም እንዲረዳ፣ እንዲያውቅ ብዙ ውድድሮች አሉ ብዬ አስባለሁኝ ነገር ግን የውድድር በየዓመቱ በዚህ ወቅት የሚካሄድ ልዩ ነገር ነው። ሁሉንም ሰው ሲሳተፍ ከፈለገ የራሳችሁን ጎሳ በመጠቀም ይቻላል። ከፈለጋችሁም የራሳችሁንም ስም ይዛችሁ መምጣት ትችላላችሁ። እግር ኳስን በፍቅር ከተወዳደራችሁ ወይም ደስታ ለማግኘት ብቻ ከሆነም እንደዛው። ዋናው ነገር ባህል፣ ክብር፣ ፍቅርና የማህበረሰብ መንፈስ ለህፃናት መስጠት ነው እነሱም ይህንን እውቀት እንዲወስዱ እንዲያስተላልፉና ለማህበረሰቡ ፍቅር እንዲያሰራጩ ነው። ይህም ማህበረሰቡን ይበልጥ ጠንካራና እንዲያደርገዋል። ከዚህ ውድድር በኋላ የምመኘው አንድነትን ነው። አንድ ቀን ወደፊት ሌሎች የምስራቅ አፍሪካ ህዝቦች፣ ከምስራቅ አፍሪካ የመጡ ማንኛውም ሰው ሁሉም በአንድ ትልቅ ውድድር እንዲሳተፍ እመኛለሁ። መከፋፈል ፍጹም አያስፈልግም። አንድ ሆነን በተደራጀ መንገድ እርስ በርሳችን መደጋገፍ ነው የሚገባን። ይህ ምስራቅ አፍሪካን አንድ ያደርጋል። ጎሳ ምንም አይነት አስፈላጊነት የለውም ብዬ አምናለው እግር ኳስ ማህበረሰብ ናቸው መቅደም የሚገባቸው። እኛ አፍሪካውያን ነን፣ ከአንድ አካባቢ የመጣን ሰዎች ነን። ስለዚህ አንድ ሆነን ይህን ውድድር እንዲበልጥ እንዲያድግ ምኞቴ ነው። በዚህ ወቅት በሚካሄደው ውድድር አለም ሁሉ አውስትራሊያ ላይ ቆንጆ ነገር እየፈጠርን መሆኑን እየተመለከተ ነው ብዬ አስባለሁ ብሎናል። ለኤስቢኤስ ሬዲዮ ኤልያስ ጉዲሳ፣ ቪክቶሪያ ሀገርኛ ሪፖርት